तुम आ रोशन करना के समय है ልዑል ራስ መንገሻ ስዩም የቀድሞው የኢትዮጵያ ዲሞክራሲያዊ ኅብረት ኢድህ መሪ ከቀዳማ ኃይለስላሴ የዘውድ ስርዓት ውድቀት በኋላ የጊዜያዊ ወታደራዊ አስተዳደር ደርግ ስርዓት ተቃውመው ወደ ሀገረ ሱዳን ተሰደዋል። ብዙም ሳይቆዩ ከኢድህ መስራቾች አንዱ ሆነዋል። የኢድህ ምስረታ ዋነኛ ተልእኮ ምን ነበር? እኔ ስደት እንደወጣሁኝ እንግዲህ እንዲሁ ዝም ብሎ ለመሰደድ መልክ ስላልሆነ አላገባብ ሀገሪቱን በዚህ አይነት የሚመራውን በትግል መልክ መከላከል አለብን በሚል ትግሉ መስመር ሲሄድ፣ ያው ከትግራይም ከበጌምድርም ከወሎም ከየቦታው እየመጣ ይህንን ንቅናቄ ያልደገፈ መሆኑን በማረጋገጥ ይህኔም ጋር አብሮ ድርጅታዊ መልክ አድርገን የኢትዮጵያ ዴሞክራቲክ ህብረት በሚል ስም ሰይምን፣ በዛ መታገል ጀምረናል። አኔ መጀመሪያ መሰማ ላይ በደል አድራጊነት፣ ሁለተኛ ሁመራ ላይ፣ በዛ በኩልም ደግሞ ባለው እንደዚሁ ድል አድርገን ተቀዳጅተናል። እና ከሌሎቹ ጋራ ህብረት ግን ለማድረግ ስንል ነው የኢትዮጵያ ዴሞክራቲክ ህብረት ያል ነው በዴሞክራሲ የምነቃነቀ ሀይል ዛሬ ሀይል አብሮ መከላከል እንዲችል በሚል በዚያ መልክ የተሰራ ነው። እኛ ከነበሩት ትግል ግንባሮች ጋር ስምምነት እየፈጠር ደርግን ተቃውመናል። የኢትዮጵያ ዲሞክራሲያዊ ህብረት ኢድህን በሚመሰርቱበት ወቅት አብረው ከመስራቾቹ ከርሶ ሌላ እነማን ነበሩ? በዛ ወቅት የኢድህ መስራቾች ዋና ፕሬዚደንታችን ጄኔራል እያሱ የሚባሉ ነበሩ። ከኔ ጋር ደግሞ ጀነራል ነጋሴ ገኝ ኢትዮጵያዳዳነ ምስክንን ከጎንደር ከወሎም ነጃነት ብርሃን ለመስቀል ደስታ ከየ ሀገሩ ወኪሎ እየላኩ ከኛ ጋር በህብረት በደንብ አድርገው ይሰሩ ነበር። ሱዳን ውስጥ እያላችሁ ቅድም እንዳነሱት የትጥቅ ትግል አንቀሳቅሳችኋል። በወቅቱ የእናንተ ተዋጊዎች ጥንካሬ ምን ያህል ነበር? የመሳሪያና የስልጠና ድጋፍ እስከየት ነበር የምታገኙት? እንግዲህ ይህማ ዴሞክራሲ እምነት ያላቸውና የእኛን ውግዘት የተቀበሉ ደጋፊዎች በማግኘት ስንቅም ሆነ መሳሪያም ሆነ አግኝተን ለመከላከል በቅተናል። ህዝቡም ራሱ የታጠቀው ራሱ ኢትዮጵያዊ ገበሬና ነጋዴ በየመልኩ ታጥቆ ከኛ ጋር ተቀላቅሏል። ትጥቅ ትግሉም ባሻገር በወቅቱ በደርግ ላይ ከፍተኛ አስቸጋሪ ሁኔታ ፈጥሮ የነበረው ከእንዱርማን ይተላለፍ የነበረው የእናንተ የሬዲዮ ጣቢያ የፕሮፓጋንዳ ዘመቻ ከባድ ነበር። ያስ ስኬታማ ሊሆን የቻለው እንዴት ነው? የምታስተላልፏቸውስ መልእክቶች በምን መልኩ ነበር የዛን ጊዜ ዘጋጁ የነበሩት? እኛ ካርቱም ጣቢያችን ይሁን እንጂ

የዘረጋውን በየመልኩ ተቃውሞችንን ህዝቡ እንዲያውቀው ለማድረግ በየበኩል የተቻለውን ያህል አስተላልፈናል። ከአስራ ሰባት አመት በኋላ የደርግ መንግስት ከተመ ኢህአዴግ ስልጣን ይዞ የሽግግር መንግስት በመሰረተበት ጊዜ ኢድህ የሽግግር መንግስቱ ካልነበር በሽግግር መንግስቱ ወቅትስ እንደምንድነው ወደ አባልነት ልትገቡ የቻላችሁት? ባገኛችሁት የፓርላማ ወንበርስ ምን ያደረጋችሁት አስተዋጽኦ ነበር? በወቅቱ እውነት ነው። ይሄ በጠቅላላው እኛ በበኩላችን እንደዚሁ ያለንን ትግል ከታገልን በኋላ በአስራ ሰባት አመቱ እንግዲህ በሀገር ውስጥም ሆነ በውጭ ተቃውሞ የደርግን አስተዳደር ሁለመገልበጥ ታግለናል። እና ቶሮንቶ ስብሰባ አድርገን የትግል ግንባሮች የሆኑ ሁሉ በዚያ ትልቅ ስብሰባ አድርገን ስናበቃ ጥሪ ለሁሉም አቅርበን ነበረ። ጥሪያችንን ተቀብለው የመጡት የትግል ግንባሮች ሙሉ ነበሩ። አባም ሆነ ሜሶ ሁላችንም እዛ አንድነት ግንባር ፈጥረን ኢድሀቅ በሚል አቋም እንትን ብለን ነበረ። እና የወያኔም ክፍል የነበሩት በዚያን ጊዜ ኋላ ኢህአዴግ የሆነው እነሱም በበኩላቸው አሁን ለጊዜው በስራ ላይ ነን ሜዳ ላይ እና እናንተ የምትወስኑበት ጊዜ እኛ በበኩላችን ደግሞ ከናንተ ጋር አብሮ ለመስራት ዝግጁ ነን አብረን ሽግግር መንግስትንም እናቋቁማለን በሚል ቃል ልከውብን ስለነበረ ያደግ አዲስ አበባን ኢትዮጵያን ደርግን ገርቶ ከተቆጣጠረ በኋላ በእኛም ያው አብረን እንድንሰራ አብረን የሽግግር መንግስቱንም እንድንቀጥል ተካዘን መጠን እዚህም ፓርላማው የሽግግሩ መንግስት አባሎች ሁነን ስራ ጀምረን ነበረ። እዛ ላይ ልዩነት የተፈጠረው በኤርትራ ጉዳይ እውቅና አንስት ነጻነት ይሰጠን ጠይቀዋልና መንግስት ብለው ሲሉ በእኛ ትንሽ በኩላችን አሁን እኛ የሽግግር መንግስት ነን፣ ገና መንግስታዊ አይክል ህዝባዊ መንግስትም የሆነ አይደለም እና ህዝብና ህዝብ፣ የኤርትራ ህዝብና የኢትዮጵያ ህዝብ ነው መነጋገር ያለበት ስለዚህ ጉዳይ እንጂ እኛ በዚህ በሽግግር መንግስት ደረጃ ነፃነት ነፃነት አዘለን ብሎ መቀበል ያስቸግረናል፣ መሆንም የማይገባውን በሚል ተቃውሞ አቀረብን። ከዛ በኋላ አይ እናንተ እንደዚህ ከሆናችሁ ከሽግግሩ መንግስት አካልነት ወንበራችሁን አስረከቡ ተብለን አስረከብን። ከዛ በኋላ የኢትዮጵያ ዲሞክራሲያዊ ህብረት ወደ ዲሞክራሲያዊ ፓርቲ ተቀይሮ በመጨረሻም በሁለት ሺ ሶስት ወደ ሌላ ፓርቲነት ተቀይሮ ነው ያለው። በዲሞክራሲያዊ ህብረት ኢድህ ውስጥ እርሶ በአባልነት እና በመሪነት የነበሩበት ጊዜ መቼ ነበር? እንዴት ነው ያበቃው የእርሶ የአባልነትና የኢድህ መሪነት? እንግዲህ በዛው አብረን እዚህም ሳለን እንደ ፓርቲውን እንድንታገል በተፈቅዶላል አለ ጥርትር እና በኢትዮጵያ በነበሩት ሌሎች አካሎች ሁሉ ለየብቻችን የራሳቸውን ስምምነት አድርገ ይሆናል። በእኛ በኩል ደግሞ ባለው የተቻለውን ያህል ያንን የመሰለን ዴሞክራሲያዊ እንትን በተቃውሞ ተደራጅተን እዚህ ዴሞክራሲ መንገድ የራሳችን ሀሳብ ከማቅረብና እንትን ከማለት ወደኋላ አላልንም። እኔም ደግሞ አሁን ባለሁበት የእድሜ ሁናቴ ይሄ መቀጠል አለመቻለኝ በማስረከብ ያው በበኩሉ እየተወከለ በየበኩሉ ያው እኛ እዚህ ጋር ለመተባበር ሞክረን በዲሞክራሲያዊ ስርዓት አብረን ለመስራት ብዙ ጊዜ ሞክረናል። በዚህ አይነት መልክ የኔ ሜዳ ባለ አቅም አሁን ዴሞክራሲያዊ መንግስት ከተቋቋመን በሀገሪቱ እንግዲህ በዛ በሚል እኔም ከፖለቲካ ዓለሙም ለመውጣት በቅቻለሁ። የኢትዮጵያ ዲሞክራሲያዊ ህብረት ኢድህ በኢትዮጵያ ፖለቲካ ውስጥ የተጫወታቸው ዋነኛ ሚናዎች ምንድናቸው? በታሪክስ ምን አይነት ልዩ ስፍራ ይኖረዋል ይላሉ። ታሪክ እንደ ተግባሩ እኮ ነው የሚሄደው። ታሪክ እንደ ተርጓሚው ነው የሚሄደው። በበኩሉ እኛ የተቻለን ያህል ተቃውሞ ያቀረብነውን የኛ የመጀመሪያ ተቃዋሚዎች እንደመሆናችን መጠን በዚህ ኢትዮጵያ ህዝብ የደርግን አቋምና የዴሞክራሲያዊ መሆኑን ካረጋገጥ በኋላ ብዙ የትግል ግንባሮች ተፈጠሩ። እኛ በበኩላችን ጠሚና ስጫውተናል እላለን። በዴሞክራሲ መተዳደር አለበት ብሎ የሚለውን አላማ ሁሉም ነው የተቀበለው። አሁንም የሚያደግ ከዴሞክራሲ ያስተዳድራሉ ብሎ በሚለው አይነት እኛም ተቀብለን የሽግግር መንግስቱ አባል ይሆን ያለ እኛ እንግዲህ መሰረታዊ ነገር ያወገዘው ደርግ ሁሉም አብሮ ያወገዘው እንጂ ብቻችን አለመሆናችን አረጋግጦልናል። ልዑል ራስ መንገሻ ስዩም ቀድመው የኢትዮጵያ ዲሞክራሲያዊ ህብረት ኢድህ መሪ። ስለ ቃለ ምልልሱም እናመሰግናለን። ያመሰግናለሁ። እናንተም በእውነቱ የምታደርጉት በእውነቱ ገለጻ፣ እንደዚህም ደግሞ ማን ሰራ ማን አልሰራ፣ ምክንያቱም ምንድን ነው ብላችሁ ለማበጠር በመሞከራችሁ ይህም የዲሞክራሲያዊ መንገድ ስለሆነ የእናንተንም ተግባር እግዚአብሔር በሰላም እንድታከናውኑት ተስፋ አለኝ። እግዚአብሔር ይስጥልኝ። ኤስ ቢ ኤስ ሬዲዮ።